so የኢትዮጵያ መንግስት ትግራይ ክልል ውስጥ እየተካሄደ ስላለው ሰብአዊ ድጋፍና መልሶ የመገንባት ስራዎች ለዓለም አቀፍ ግብረሰናይ ድርጅቶች ለአምባሳደሮችና ለተባበሩት መንግስታት ድርጅቶች ተጠሪዎች ዛሬ ማብራሪያ ሰጥቷል። ከክልል ውስጥ በሴቶች ላይ ደረሰ በተባለው ጾታዊ ጥቃት ላይ የተሳተፉ ስድሳ የሚሆኑ የፖሊስና የመከላከያ ሰራዊት አባላት ላይ እርምጃ መወሰዱም ተገልጿል። ክልል ውስጥ አንድ ብቻ የነበረው ጥቃት የደረሰባቸው ሴቶች ሕክምና ማዕከል ቁጥር አሁን አምስት መሆኑን የሰላም ሚኒስተር ወይዘሮ ሙፈሪያት ከሚል ተናግረዋል። ፀሐይ ዳምጠው ዝርዝር አላት። በትግራይ ክልል ወቅታዊ ሁኔታ ላይ የተነጋገሩ በውጭ ጉዳይ ሚኒስቴርና በሰላም ሚኒስቴር የተዘጋጀ የዓለም አቀፍ ተቋማት ተጠሪዎች አምባሳደሮችና የመንግስት ከፍተኛ ኃላፊዎች የተገኙበት ውይይት ዛሬ ተካሂዷል። ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በትግራይ ክልል የተለያዩ የሰብዓዊ እርዳታ ድጋፍና ተቋርጠው የነበሩ አገልግሎቶች ወደ ነበሩበት ለመመለስ ብዙ ስራ መከናወኑን ተናግረዋል። የሰብአዊ መብቶች ጥሰትን በተመለከተም በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን እና በኢትዮጵያ ሰብአዊ መብቶች ኮሚሽን ጥምረት ምርመራ እየተካሄደ መሆኑን አቶ ደመቀ ጠቅሰዋል። በዚህ ጉዳይ ላይ ሁሉም አካላት በግልጸኝነትና ተጠያቂነት መስራት አለባቸው። የተባበሩት መንግስታት ድርጅት የሰብአዊ መብትና የኢትዮጵያ ሰብአዊ መብቶች ኮሚሽኖች በዚህ ዙሪያ በጋራ መስራት ጀምረዋል። በስኬት እንዲያጠናቅቁም ምቹ ሁኔታ ተፈጥሮላቸዋል። ከምርመራውን በመነሳት እርምጃ እንዲወሰድና አጥፊዎችም ተጠያቂ እንዲሆኑ እንፈልጋለን። ለጠቅላይ አቃቤ ሕግና ፖሊስ ኮሚሽን ምስጋና ይገባቸዋል። የደረሱበትንም በሪፖርት ለዓለም አቀፉ ማህበረሰብና ለተለያዩ ድርጅቶች ይፋ አድርገዋል። በዚህ ዙሪያ አሁንም ቀጥለው እየሰሩበት ይገኛሉ። ስለዚህ የደረሱ ጥፋቶችና የወንጀል ድርጊት ሙከራዎች በግልጽ መታወቅ አለባቸው፣ ፍትሕም መስፈን አለበት ብለዋል። የዓለም አቀፍ ግብረሰናይ ድርጅቶች ተጠሪዎች አምባሳደሮች እና የተባበሩት መንግስታት ድርጅት አካላት መካከል አንዳንዶቹ የኢትዮጵያ መንግስት በክልሉ ጥቃት የደረሰባቸውን ወገኖች ለማከም ለማቋቋም እና ጥቃት አድራሾችን ወደ ህግ ለማቅረብ ምን እየሰራ እንደሆነ ማብራሪያ ጠይቀዋል። የስዊዘርላንዱን አምባሳደር ሞናን ወክዬ ነው የተገኘሁት። ሰብአዊ ድጋፉን በከፍተኛ ደረጃ ከሚያስተባብሩት መካከል ነን። ሰብአዊ ድጋፍ የሚያደርጉ ዓለም አቀፍ የተራዶ ድርጅቶች የአውሮፓ ህብረትን እንደ ተቋም ብናይ ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ኖርዌይ፣ ካናዳ፣ ስዊድን፣ ዴንማርክ፣ ጀርመን፣ ስዊዘርላንድ እና ፈረንሳይ እስከዛሬ ድረስ በትግራይ ውስጥ የተፈጠረውን የሰብአዊ ቀውስ ችግር ለመቅረፍ እስከ ዛሬ ድረስ ከ500 ሚሊዮን ዶላር በላይ ማለትም ከሁለት ቢሊዮን ብር በላይ ድጋፍ አድርገዋል። የኢትዮጵያ ፌዴራል መንግስት ሲቪሎች እንዳይጎዱ ጥበቃ እንዲያደርግላቸው ጠይቀናል። ይህም አስፈላጊ የሆነው ሲቪሎች የሰብአዊ ድጋፍ ለማግኘት በነፃነትና ደህንነታቸው ተጠብቆ ከቦታ ቦታ መንቀሳቀስ አለባቸው። የሰብአዊ ድጋፍን ማግኘት አለባቸው ስንል ድጋፉን የሚሹት ብቻ ድጋፉን ማግኘት አለባቸው ብቻ ሳይሆን በችግር ውስጥ ያሉ ሰዎች ድጋፉን እንዲያገኙ ማረጋገጫ እንዲኖራቸውም ጭምር ነው። የሰላም ሚኒስትሯ ወይዘሮ ሙፈሪያት በንግግራቸው ጾታን መሰረት ያደረገ ጥቃት ለማስቆምና ምቹ ቤቶች እንዲገነቡና ሌሎችም ተግባራት እንዲፈጸሙ ማንሳታቸው በጣም ጥሩ እርምጃ ስለሆነ በጣም ደስ ብሎኛል። እኔና ባልደረቦቼ በሃይደር እና መቀሌ ሆስፒታል ውስጥ የጥቃቱ ሰለባና ሐኪሞችን አግኝተን ነበር። እውነታው ምን እንደሚመስልም አይተናል። የጥቃቱ ሰለባ የሆኑት የሕክምናና ስነልቦና ድጋፍ ያስፈልጋቸዋል። በሚያሳዝን ሁኔታ ያገኘነውና ሪፖርት የተደረገው ከችግሩ ስፋት አንጻር በጣም ትንሹን ነው ብለዋል። የሰላም ሚኒስትርና የአስቸኳይ ጊዜ ሰብአዊ ድጋፍ ማስተባበሪያ ኮሚቴ ሰብሳቢ ወይዘሮ ሙፈሪያት ካሚል በበኩላቸው በመጀመሪያ ዙር አራት ሚሊዮን ዜጎች በሁለተኛና በሶስተኛ ዙር ደግሞ አራት ነጥብ ዘጠኝ ሚሊዮን ዜጎችን ተደራሽ ማድረግ መቻሉን አስረድተዋል። ሚኒስትሯ አክለው ክልሉ ውስጥ ተፈጽመዋል በተባሉ ኢሰብአዊ አድራጎቶች ውስጥ ተሳታፊ የሆኑት የፖሊስና የመከላከያ ሰራዊት አባላት ተጠያቂ መደረጋቸውን ተናግረዋል። መሰረታዊ የሰራዊቱን ባህሪ የሚመለከቱ ናቸው ማለት ባይቻልም፣ ምክንያቱም የኢትዮጵያ ሰራዊት በዓለም ላይም ጭምር የሰላም ማስከበር ተልዕኮ ላይ ተሰማርቶ በስነ ምግባሩ የተከበረ እና የተመሰገነ ሰራዊት መሆኑ ይታወቃል። ግለሰቦች ግን ችግር አያደርሱም አይባልም። በተጨባጭም ታይቷል። ችግር የፈጠሩ ሲቪሊያን ላይ ጉዳት ያደረሱ እርምጃ ጭምር ተወስዷል። በሌላ መልኩ ደግሞ እየቀጠሉ ያሉ ኢንቨስቲጌሽን ሳሉ የተባበሩት መንግስታት የሰብአዊ መብት አጣሪ ቡድንና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ የምርመ መመሪያ ስራቸውን ጀምረዋል። ይሄ እየቀጠለ ያለው ነው። ማረጋገጥ የምንፈልገው የኢትዮጵያ መንግስት በየትኛውም ደረጃ ያለ አካል ሊሆን ይችላል ሲቪልን ጉዳት ላይ የተሳተፈ ግለሰብ የማንኛውም የጸጥታ አካል በሴቶች ጥቃት ላይ የተሳተፈ ማንኛውም ግለሰብ ካለ እርምጃ ለመውሰድ ወደ ኋላ የማይል መሆኑን በተግባር አረጋግጧል። ስልሳ የሚሆኑ አካላትን ተጠያቂ አድርጓል። ተሳትፈዋል የተባሉ ፖሊስ የመከላከያ ሰራዊት አባላት ተጠያቂ ማድረግ ተችሏል። ነገር ግን የቲፒኤልኤፍ ታጣቂ ቡድን ደግሞ ህዝቡን ለማገልገል ደፋ ቀና እያሉ ያሉ የጊዜያዊ አስተዳደር አካላትን የቀኑ እርምጃ እየወሰደ ይገኛል። የቀኑ ሰው እየሞተ ይገኛል። የጥቃቱ ሰለባ የሆኑ ሴቶች በአምስት ማዕከላት የሕክምና አገልግሎት እያገኙ መሆናቸውንም ወይዘሮ መፍሪያት ገልጸዋል። ጥቃት የደረሰባቸው እህቶቻችን እናቶቻችንን በምን መንገድ ነው እየተንከባከብን ያለ ነው የሚለውን በተመለከተ የስነ ልቦና ቀውስ ያጋጥማል በእንዲህ አይነት ጊዜ ሕክምና እንዲያገኙ ሙያተኞች ተመድበው እየሰሩ ነው ያሉት። አካላዊም ስነ ልቦና ወይም ጫናው የሚቀርፍ በሌላ መልኩ ቀደም ሲል ከህግ ማስከበር ዘመቻው በፊት አንድ የዋን ስቶፕ ሰርቪስ የሚባል ነው የነበረው አይደር ሆስፒታል ውስጥ ይሄ ጉዳይ ካጋጠመ በኋላ ግን ለማስፋት የሚያስችል ስራ ተሰርቷል። ጥቃት የሚደርስባቸው ሴቶች እዛው ሄደው ሁሉንም አይነት አገልግሎት የሚያገኙበት ተጨማሪ አራት ማዕከላት ተቋቁመዋል። ሽሬ፣ አዲግራት፣ አክሱም እነዚህ አራት ማዕከላት ጨምሮ አምስት ማዕከላት ላይ ነው ጥቃት የደረሰባቸው ሴቶች አገልግሎት እንዲያገኙ እየተደረገ ያለው። ክልሉ ውስጥ የሚፈለገውን ውጤት ለማምጣትም የአጋር አካላት በተለይም የአለም አቀፍ ተቋማትና ወዳጅ ሀገሮች እገዛ ወሳኝ ነው ሲሉ ሚኒስትሯ ጥሪ አቅርበዋል ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ